ፎሬን ሰርቪስ ኢንስቲቲዩት አምሃሪክ ቤዚክ ኮርስ ዩኒት 34 ቤዚክ ሰንቴንስ ፎር ለርኒንግ። እስቲ አልጋውን እንየው። ዘመናዊ የልጅ ልጅ ይህ አልጋ አዲስና ዘመናዊ ከመሆኑም በላይ ለልጅ ልጅ የሚያልፍ ጠንካራ አልጋ ነው። ጥንካሬ ምቹ እንዲሁም ፍራሹ በጥንካሬው የታወቀና ምቹ ነው። አነጋገር ስላልጋና ፍራሽ ጥንካሬ ባላውቅም እንዳነጋገረው ጥሩ ይመስለኛል። እስቲ ስለ ዋጋው እንነጋገርበት እንደሚመለከቱት ዋጋው አንድ መቶ ሀምሳ የኢትዮጵያ ብር ነው አንድ መቶ ሀምሳ የኢትዮጵያ ብር ለአንድ አልጋ ውድ ነው እርግጠኛ እርግጠኛውን ዋጋ ይንገሩኝና ልግዛው። ዕቃው በጣም ጥሩ ስለሆነ ውድ አይደለም። በእውነቱ ርካሽ ነው። ብልጭልጭ ማለት አቅ አቅም ምንም እንኳን እቃው ብልጭልጭ ብልና ጥሩ መስሎ ቢታይም ለአንድ አልጋ አንድ መቶ ሀምሳ ብር መክፈል ከአቅሜ በላይ ነው። ተጎዳ መጎዳት ይጎዳል። በዋጋው የተጎዱ አይመስለኝም የሆነ ሆኖ ደንበኞቼን ማስደሰት ስለምፈልግ በአንድ መቶ አርባ ብር እሸጥለዎታለሁ። አረ መብዛት! ኧረ እባከው አንድ መቶ አርባ ብር ይበዛብኛል። ለመሆኑ በስንት መግዛት ይፈልጋሉ? መቶ ሰላሳ ብር ይበቃዎታል። ጉዳት ሆኖም፣ በጣም ጉዳት ነው። ሆኖም የወደፊት ደንበኛዬ ስለሚሆኑ ባሉት ዋጋ እሸጥለዎታለሁ። እስቲ አልጋውን እነየው። ይህ አልጋ አዲስና ዘመናዊ ከመሆኑም በላይ ለልጅ ልጅ የሚያልፍ ጠንካራ አልጋ ነው። እንዲሁም ፍራሹ በጥንካሬው የታወቀና ምቹ ነው። ስለ አልጋና ፍራሽ ጥንካሬ ባላውቅም እንዳነጋገረው ጥሩ ይመስለኛል። እስቲ ስለ ዋጋው እንነጋገርበት። እንደሚመለከቱት ዋጋው አንድ መቶ ሀምሳ የኢትዮጵያ ብር ነው። አንድ መቶ ሀምሳ የኢትዮጵያ ብር ላንዳ አልጋ ውድ ነው። እርግጠኛውን ዋጋ ይንገሩኝና ልግዛው። እቃው በጣም ጥሩ ስለሆነ ውድ አይደለም፣ በእውነቱ ርካሽ ነው። ምንም እንኳን እቃው ብልጭጭ ብልና ጥሩ መስሎ ቢታይም ለአንድ አልጋ አንድ መቶ ሀምሳ ብር መክፈል ከአቅሜ በላይ ነው። በዋጋው የተጐዱ አይመስለኝም። የሆነ ሆኖ ደንበኞቼን ማስደሰት ስለምፈልግ በአንድ መቶ አርባ ብር እሸጥለውታለሁ። እረባከው አንድ መቶ አርባ ብር ይበዛብኛል። ለመሆኑ በስንት መግዛት ይፈልጋሉ? መቶ ሰላሳ ብር ይበቃዎታል። በጣም ጉዳት ነው። ሆኖም የወደፊት ደንበኛዬ ስለሚሆኑ ባሉት ዋጋ ሸጥለውታለሁ። እስቲ አልጋውን እንየው። ይህ አልጋ አዲስና ዘመናዊ ከመሆኑም በላይ ለልጅ ልጅ የሚያልፍ ጠንካራ አልጋ ነው። እንዲሁም ፍራሹ በጥንካሬው የታወቀና ምቹ ነው። ስለ አልጋና ፍራሽ ጥንካሬ ባላውቅም እንዳነጋገረው ጥሩ ይመስለኛል። እስቲ ስለ ዋጋው እንነጋገርበት። እንደሚመለከቱት ዋጋው አንድ መቶ ሀምሳ የኢትዮጵያ ብር ነው። አንድ መቶ ሀምሳ የኢትዮጵያ ብር ለአንድ አልጋ ውድ ነው። እርግጠኛውን ዋጋ ይንገሩኝና ልግዛው። ዕቃው በጣም ጥሩ ስለ ሆነ ውድ አይደለም። በእውነቱ ርካሽ ነው። ምንም እንኳን ዕቃው ብልጭልጭ ቢልና ጥሩ መስሎ ቢታይም ለአንድ አልጋ አንድ መቶ ሀምሳ ብር መክፈል ከአቅሜ በላይ ነው። በዋጋው የተጐዱ አይመስለኝም። የሆነው ሆኖ ደንበኞቼን ማስደሰት ስለምፈልግ በአንድ መቶ አርባ ብር እሸጥለዎታለሁ። እረባካው አንድ መቶ አርባ ብር ይበዛብኛል። ለመሆኑ በስንት መግዛት ይፈልጋሉ? መቶ ሰላሳ ብር ይበቃዎታል። በጣም ጉዳት ነው። ሆኖም የወደፊት ደንበኛዬ ስለሚሆኑ ባሉት ዋጋ እሸጥለዎታለሁ። እንግዶች ገንዘብ ለሰዎች ሰጣጡ። አሁን ትንሽ ገንዘብ ሰጣጥተው ሄዱ። እዚህ እየዟዟር እስክትመጡ ልጠብቃችሁ። በጣም ጥሩ ነው። ቡና ደጋግሞ ከጠጣ መጠትኛት ይችላል። ሊተኛ የሚችል አይመስለኝም። እቃቸውን ሆቴሉ አድርሰው የት ሄዱ? ወደ ሲኒማ ቤት ሄዱ። ለማ ጥሩነሽን እየጠራራ ስለ አባቷ ይጠይቃታል። አዎን፣ አንዳንዴ ይጠያይቃታል። ገንዘቡን ከፋፍሎ ለማን ሰጠው? ለሁለቱ ልጆቹ ሰጣቸው። ቤታቸውን ዘጋግተው የት የሄዱ ይመስልሃል? ምናልባት ወደ እናታቸው ቤት ሄደው ይሆናል። መኪናቸውን ከፋፍተው ምን ይሰራሉ? እቃቸውን ያስገባሉ። ምሳችሁን በላልታችሁ ዋና ትሄዳላችሁ? አዎን፣ ምናልባት እንሄድ ይሆናል። መጽሐፉን ፈላልገህ አገኘኸው? አዎን፣ አገኘሁት። ገንዘብ ከተማሪዎች ወሳሰዱና ምን ገዙ? ዕቃዎች ገዙ። አስተማሪው ተማሪዎቹን ሲያመሰጋግን አብርህ ነበር? የለም፣ አብሬ አልነበርሁም። ገንዘብህን በመነዛዘር መመነዛዘር ለምን ትፈልጋለህ? ምንዛሪ በጣም ስለምፈልግ ነው። ወንድሞችህን አያይተህ ተመለስህ? አዎ፣ አያይቼ ተመለስኩ። ነገሩን ሰማምቶ የት ሄደ? ወደ መስሪያ ቤቱ ሄደ። እነ ከበደ የት ሄዱ? ምሳቸውም በላልተው ወጡ። ትንሽ ተራርተን ወደ ቤታችን መሄድ እንችላለን? አዎን፣ ትንሽ ተራርታችሁ መሄድ ትችላላችሁ። ስራውን ጀማምረህ ለምን ተውከው? ጊዜ ስለሌለኝ ነው። ስራ መፈላለግ ከጀመርክ ስንት ጊዜ ሆነህ? አንድ ሳምንት ሆኖኛል። ለማ ሁል ጊዜ ይጠይቃችኋል? አንዳንዴ እየመጣጣ ይጠይቀናል። የገዛኋቸውን መኪናዎች አይተሃል? አዎ አይቻለሁ። ስለ ግብዣው ያመሰጋገኗችሁ ሰዎች ስም ማንማን ይባላል? አቶ ለማና ወይዘሪት ጥሩነሽ ይባላሉ። ቡና ደጋግሞ የጠጣው ሰውዬ ወንድም ሆነው? አዎን፣ ወንድሜ ነው። ቡናህን ጠጣተህ የት ሄደህ ነበር? መኝታ ቤት። ስልክ ደውል ነበር። ለልጆቹ ገንዘብ ሰጣቶ ወደ ሥራው ተመለሰ። አዎን፣ ትናንትና ከሰዓት በኋላ ተመለሰ። ሁል ጊዜ ገንዘብ ትበዳደራላችሁ? የለም፣ አንበዳደርም። ለማና ባለቤቱ በጣም እንደሚመሰጋገኑ ታውቃለህ? የለም፣ አላውቅም። አንተና ወንድምህ ትተማመናላችሁ? አዎን፣ እንተማመናለን። እጃቸውን ተጣጥበው ምሳቸውን በሉ? አዎ ተጣጥበው በሉ። ዮሐንስና ጥሩነሽ ባልና ሚስት ለመሆን ይፈቃቀዳሉ? በእውነቱ አላውቅም። ጥሩነሽና እናቷ ቤተ ክርስቲያን ውስጥ ይፈላለጉ ነበር? አዎ፣ ተፈላልገው ተገናኙ። ስለ ቤቱ ክራይ ዛሬ ትፈራረማለህ? አዎ፣ እፈራረማለሁ። አስተማሪዎች በአመት ስንት ጊዜ ይገባበዛሉ? አንድ አስር ጊዜ ያህል ይገባበዛሉ። አባትህና አንተ ነገሩን ተገላለጻችሁ? አዎ ተገላለጽን። ወደ አሜሪካ የምትሄድበትን ምክንያት ተጨዋወታችሁ? የለም ገና አልተጨዋወትንም። በስንት ሰዓት ለመገናኘት ተቀጣጠራችሁ? በአራት ሰዓት ገደማ ነው። ከባለቤትሽ ጋር ተገናኘሽ? አዎ ተገናኘሁ። ገንዘቡን መቼ ትከፋፈላላችሁ? ዛሬ ከሰዓት በኋላ እንከፋፈላለን። ለማና ዮሐንስ ተቀራርበው ይኖራሉ? የለም ተራርቀው ይኖራሉ። አንተና እህትህ ለምን ተራራቃችሁ? እኔ አዲስ ከተማ መኖር ስለ ፈለግሁ ነው። ጥሩነሽና ወንድሟ ለምን ተለያዩ? እሱ ወደ አሜሪካ ለመሄድ ስለ ፈለገ ነው። ለማና አባቱ በጣም ይመሳሰላሉ? አዎ በጣም ይመሳሰላሉ። የውጭ ጉዳይ ሚኒስትሩና የትምህርት ሚኒስትሩ ስለምን ተነጋገሩ? ስለ አዲስ አበባ ትምህርት ቤት ተነጋገሩ። አልማዝና ጥሩነሽ ተሰነባበቱ? አዎን ተሰነባበቱ። ጥሩነሽና ዮሐንስ ምን ተሰጣጡ? በጣም ጥሩ ልብስ ተሰጣጡ። አባተውና ሚኒስትሩ ተዋወቁ የለም አልተዋወቁም አንተና ወንድም ትጠራራላችሁ አዎ እንጠራራለን ለማና ዮሐንስ ምን ይሰጣጣሉ ወትና ከረባት ይሰጣጣሉ ገንዘቡን ተመነዛዘራችሁ? አዎ፣ ተመነዛዘርን። እነ ከበደ ብዙ ነገር ተሻሻጡ? አዎ፣ ብዙ ተሻሽጠዋል። በሆቴል ውስጥ ምን ተገባበዛችሁ? ቡና ብቻ ነው። ተማሪዎች ራሳቸውን ተለጫጩ? የለም ገና ናቸው። ድርሰት። ልጁ ከአባቱ ጋር ስለ ዓለም ፖለቲካ ተከራከረ። መከራከር። ዮሐንስ ከከበደ በትምህርቱ ዝቅተኛ ነው። የእኔ መኪና ካንተ መኪና በዋጋ ያንሳል። ማነዝ አቶ ዓለሙ እየዞረ በሱቁ ውስጥ ያሉትን አልጋዎች ሁሉ ከተመለከተ በኋላ አንደኛውን አልጋ ለመግዛት ፈለገ። ይህ አልጋ ጠንካራና ምቹ ከመሆኑም በላይ አዲስና ዘመናዊ ነበር። የአልጋው ዋጋ አንድ መቶ ሐምሳ ብር ስለነበረና ለአቶ ዓለሙ በጣም ውድ መስሎ ስለታየው በዚህ ዋጋ ለመግዛት አልፈለገም። በዋጋው ከአቶ አበበ ጋር ከተከራከሩ በኋላ አቶ አለሙ አልጋውን በአንድ መቶ ሰላሳ ብር ለመግዛት ፈለገ። ቤትም ቦታ የዕቃው አይነት ከዋጋው ጋር የተመሳሰለ ነው። ዕቃው በጣም ጥሩ ከሆነ ዋጋው በጣም ከፍ ያለ ይሆናል። ዕቃው ዝቅተኛ ከሆነ ዋጋው እንደዚሁ ያንሳል። አቶ አለሙ ለገዛው አልጋ አንድ መቶ ሰላሳ ብር የከፈለበት ምክንያቱ የአልጋው አይነት ጥሩ መሆኑን በማወቅ ነው። ጥያቄዎች። አቶ አለሙ እየዞረ ምን ተመለከተ? አቶ አለሙ ምን ለመግዛት ፈለገ? ለምን አልጋውን ለመግዛት ፈለገ? የአልጋው ዋጋ ስንት ነበር? አቶ አለሙ ለአልጋው ስንት ከፈለ? አቶ አበበና አቶ አለሙ በዋጋው ተከራከሩ። የዕቃው አይነት ከዋጋው ጋር ይመሳሰላል። አቶ አለሙ ለአልጋው አንድ መቶ ሰላሳ ብር የከፈለበት ምክንያቱ ምንድን ነው? የቤት ዕቃ ለመግዛት ስትፈልግ ወዴት ትሄዳለህ? በቤትህ ውስጥ ብዙ አይነት የቤት ዕቃዎች አሉህ? This is the end of unit 34.